አምኖ ከኑማ ሬኖ ልትደይ ብና ነጋቲ ብሏል ይህ የአሜሪካ ድምጽ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ጥቅምት 26 2017 ዓ.ም ዝግጅታችን ጀመረ አሜሪካውያን በቀጣይ አራት ዓመታት የሚመራቸውን ፕሬዚዳንት ለመምረጥ ዛሬ ድምፅ እየሰጡ ነው። ሃሪስ፣ የመረጥኩት ካማላ ሃሪስን ነው። ህጋዊ የጽንስ ማቋረጥ አገልግሎት የማግኘት መብት ለእኔ በጣም አስፈላጊው ጉዳይ ነው። ዶናልድ ትራምፕ የደለሁ ከትራምፕ ጋር ያለውት በተለይም እንደ ኤርትራዊ አሜሪካዊ በ2018 ከኢትዮጵያ ጋር የተፈጠረው ሰላምና በአሜሪካ ውጭ ጉዳይ ሚኒስቴር የታየው ጥረት፣ ለመጀመሪያ ጊዜ ከእኛ ጋር ቁጭ ብለው ሲነጋገሩ ያየነው ስለነበር እሱን ለመምረጥ ምክንያት ሆኖኛል። እንደተመለከታችሁት ለካማላ ሀሪስና ለዶናልድ ትራምፕ አሜሪካውያን ድምፃቸውን እየሰጡ ነው። ከ24 ሰዓታት ባነሰ ጊዜ ውስጥም ደግሞ ከሁለት አንዳቸው አሸናፊ ወይም ደግሞ ቀጣዩ የሀገር መሪ ይሆናሉ። ሰላም ጤና ይስጥልን የተከበራቸው አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ልዩ የዩናይትድ ስቴትስ መሰን ምርጫ መሰናዱን እየመራው ኤደን ገረመው አብሬያችሁ እቆያለሁ። እዚህ ካጠገቤ ስቱዲዮ ውስጥ ባልደረባዬ ስመኝሽ እቆየ ትገኛለች። ስመኝሽ ጤና ስጥልኝ፣ እንዴት አመሸሽ? እሺ እንግዲህ ዛሬ ምርጫ እየተካሄደ ነው በጉጉት በጉጉት የሚጠበቅ የ2024 ምርጫ ለየት ያለ ነው። መራጮችን በተለያዩ የመራጭ ጣቢያዎች ድምጻቸውን በመስጠት ላይ ይገኛሉ። ና እስካሁን ያለው ሂደት ምን ይመስላል? ልክ ነ ሸዳን። እንግዲህ በታሪኩ በተለያዩ ምክንያቶች ታሪካዊ መሆኑ የተነገረለት የዩናይትድ ስቴትሱ የ2024 ምርጫ ዛሬ እየተካሄደ ይገኛል። እንግዲህ በዋናነት ትንቅንቅ እየተደረገ ያለው በሁለቱ ትልልቅ ፓርቲዎች ማለትም በዲሞክራትና በሪፐብሊካን ፓርቲዎች መካከል ነው። ዋይት ሀውስን ለመቆጣጠር በጠባብ ልዩነት እየተፎካከሩ ይገኛሉ። እንግዲህ ያው እንደሚታወቀው የሪፐብሊካን ፓርቲን ወክለው እጩ ሆነው የቀረቡት የሰባ ስምንት ዓመቱ የቀድሞ ፕሬዚዳንት ዶናልድ ትራምፕ ናቸው። የዲሞክራቲክ ፓርቲ የተወከለው ደግሞ የስልሳ ዓመት እድሜ ባላቸው ምክትል ፕሬዚዳንት ካማላ ሀሪስ ነው። እንግዲህ ሁለቱም እጩዎች የዚህ የምርጫ ዘመቻ የመጨረሻ የሆነውን ዘመቻቸውን ፔንስልቫኒያ ግዛት ተገኝተው ትላንትና አካሂደዋል። በፒትስበርግ ከተማም የተለያዩ ሰልፎችን አድርገው የተለያዩ ንግግሮችን አድርገዋል። ዛሬ ማታ ግን ትራምፕ የምርጫ ማጠቃለያ የሚሆነውን ውጤት ከደጋፊዎቻቸው ጋር ሆነው በራሳቸው መኖሪያ ቤት ፍሎሪዳ በሚገኘው በ ማራላጎ የተሰኘው መኖሪያ ቤታቸው ውስጥ ባዘጋጁት ድግስ ነው የሚከታተሉት ካማላ ሀሪስ ደግሞ በዋሽንግተን ዲሲ በሚገኘው በተማሩበት እና ታሪካዊ የጥቁሮች ትምህርት ቤት በመሆን በሚታወቀው በሃዋርድ ዩኒቨርሲቲ ውስጥ ነው ከደጋፊዎቻቸው ጋር የሚያሳልፉት እንግዲህ ኤደን እንደምታውቂው አሜሪካ ውስጥ ምርጫ መስጠት የሚጀመረው በዛሬው ዕለት አይደለም ድምጽ መስጠት ድምጽ መስጠት አዎ ልክ ነሽ ድምጽ መስጠት የሚካሄደው በዛሬዋ ቀን በምርጫዋ ቀን ብቻ አይደለም ከዚህ በፊት ቀደም ባሉት ቀናት አስራ አምስት ቀን አንዱ ወር እንደየግዛቱ ይለያያል። ቀድመው ድምጻቸውን አሜሪካኖች ሲሰጡም ቆይተዋልና እስካሁን ባለን መረጃ መሰረት እንግዲህ ከሰማኒያ አንድ ሚሊየን በላይ የሚሆኑ አሜሪካውያን ድምጻቸውን ሰጥተዋል። ስለዚህ በዛሬው እለት ቢያንስ ቢያንስ አንድ መቶ ሚሊዮን የሚሆኑ አሜሪካውያን ድምጻቸውን እየሰጡ ይገኛሉ ይሰጣሉ ተብሎ ነው የሚጠበቀው። እሺ እንግዲህ ዋናው እና ዓለም በትኩረት የሚከታተለው እንዲሁም ደግሞ የዓለምን አካሄድም የሚወስን የምርጫ ሂደት ነው እየተካሄደ ያለው በጣም ታሪካዊ ነው። የቀድሞ ፕሬዚዳንት ዶናልድ ትራምፕ እና ምክትል ፕሬዚዳንት ካማላ ሀሪስ መካከልም የሚደረገው ፉክክር እንደነገርሽን ትንንቁ በጣም የጠበበና የጠነከረ ነው የበረታ ነው የሚባለው። ስለዚህ የዛሬው የምርጫ ግን የሁለቱ ፕሬዚዳንቶች ምርጫ ብቻ አይደለም። ምንን ያካትታል ልክነሽ? በአብዛኛው የዓለም ትኩረት የብዙ አሜሪካኖችም ትኩረት በፕሬዚዳንታዊ ምርጫው ላይ ወይም ፉክክሩ ላይ ቢሆንም ከዛ በተጨማሪ የህዝብ ተወካዮች ምክር ቤት መቀመጫ ያሉት መቀመጫ አራት መቶ ሰላሳ አምስቱም ለምርጫ ቀርበዋል። ከዛም በተጨማሪ ሴኔቱ ወይም የህግ መወሰኛ ምክር ቤቱ ካሉት አንድ መቶ መቀመጫዎች ውስጥ ሰላሳ አራቱ ለምርጫ ቀርበዋል። ያ ብቻ አይደለም። አሜሪካ ካሏት ሀምሳ ግዛቶች ውስጥ አስራ አንዱ ዛሬ እንደራሴዎቻቸውን ወይም አስተዳዳሪዎቻቸውን ይመርጣሉ ማለት ነው። ስለዚህ በአጠቃላይ ዛሬ ከአምስት ሺህ በላይ የአካባቢ የግዛትና የፌዴራል ምርጫ ይካሄዳል። እነዚህም ምርጫዎች እንግዲህ ወደፊት ቀጣዩ ፕሬዚዳንት በሚወስዳቸው የፖሊሲ እርምጃዎች ላይ ወሳኝ ኩነቶች እንደሆኑ ነው የሚጠበቀው። አመሰግናለሁ። እንግዲህ ስመኝሽ አድማጭ ተመልካቾቻችን፣ ስመኝሽ የቆየ ወደ በኋላ ላይ መለስ ብላ ያሉትን ወቅታዊ መረጃዎች የምታደርሰን ይሆናል። ለምሽቱ ወደ ያዝናቸው ዘገባዎች እንሻገራለን። የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት የ2024ቱን የዩናይትድ ስቴትስ ፕሬዝዳንታዊ ምርጫን የተመለከተ ልዩ የአሜሪካ ድምፅ መሰናዶ ነው። ዝግጅታችን ይቀጥላል። ለመሆኑ በዩናይትድ ስቴትስ ምርጫ ለምን በማክሰኞ ቀን በየአመቱ ይካሄዳል? ለመሆኑ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሁሌም ለምን ማክሰኞ ቀን እንደሚደረግ አስበው ያውቃሉ? ይህ ፖለቲካዊ ባህል ዩናይትድ ስቴትስ አሁን ካላት ገጽታ በተለየ መልኩ በነበረችበት ከ200 ዓመታት በፊት ቀደም ብሎ የተጀመረ ነው። እሱን የሚያሳይ ዘገባ ቀዳሚው ነው። ስምንተኛው መቶ ክፍለ ዘመን ማብቂያና በ 19 ኛው መቶ ክፍለ ዘመን መጀመሪያ ዓመታት ላይ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በ34 ቀናት ውስጥ የሚደረግ ነበር። ሁኔታው ታዲያ አስቸጋሪ ነበር። ይሁን እንጂ ፖሊሲ አውጪዎች በእነዚህ 34 ቀናት ውስጥ አስቀድመው ድምጻቸውን የሰጡ ግዛቶች የህዝቡ አስተያየት ላይ ተጽዕኖ በማሳደር የምርጫ ውጤት እንዲቀየር እንደሚያደርጉ ተገነዘቡ። መፍትሄ ሆኖ የተገኘው ታዲያ መላው ሀገሪቱ የሚመርጥበት አንድ ብቸኛ ቀን መወሰን ነበር። እንደ ኤሮፓን አቆጣጠር በ1845 የአሜሪካ የህዝብ ተወካዮች ምክር ቤት እስካሁን ድረስ በአገልግሎት ላይ እየዋለ ያለውን የአውሮፓውያኑ የህዳር ወር በገባ ከመጀመሪያው ሰኞ ቀን ቀጥሎ የሚመጣውን የመጀመሪያው ማክሰኞ የምርጫ ቀን እንዲሆን ወሰነ። ታዲያ የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤትን እዚህ ውሳኔ ላይ እንዲደርስ ያደረገው ምንድን ነው? በ19ኛው መቶ ክፍለ ዘመን አብዛኛው የዩናይትድ ስቴትስ ክፍል የግብርና መሬት ነበር። ማህበረሰቡም አርሶ አደር ነበር። ኑሮ በአሜሪካ በእርሻ በምህርና እህል በመሸጥ ላይ የተመሰረተ ነበር። ሮብ ቀን የገበያ ቀን በመሆኑ የምርጫ ቀን መሆን እንደማይችል ወዲያውኑ ነበር የተወሰነው። እሁድም ሰንበት በመሆኑ ለቤተ ክርስቲያን የተተወ ነበር። በዚህ ምክንያት መልካም አማራጭ ሊሆን አልቻለም። በወቅቱ የነበሩት የምርጫ ጣቢያዎችም ሰዎች ከሚኖሩባቸው ስፍራዎች የራቁ ስለነበሩ የተወካዮች ምክር ቤቱ ሰዎች ወደ ምርጫ ጣቢያዎች እስኪመጡ ድረስ ጊዜ ለመስጠት በመፈለጉ ዕለቱ ሰኞ ላይ ሊውልም አልቻለም። በዚህ የተነሳም ማክሰኞ ከገበያ ቀን ጋር ሳይጋጭ የቤተ ክርስቲያን ቀንም ላይ ጫና የማይፈጥር የሳምንቱ ምርጥ ቀን ሆኖ ሊመረጥ ችሏል። የወቅቱ ገበሬዎች ታዲያ እለቱ ላይ ብቻ ሳይሆን ወሩም ላይ ተጽዕኖ ነበራቸው። የጸደይና የበጋ ወቅቶች በዩናይትድ ስቴትስ የእርሻ ወቅቶች ተደርጎ ነው የሚወሰዱት። የበጋው መጨረሻ የሆኑት ነሐሴና የመስከረም መግቢያ እንዲሁም የመኸር መጀመሪያ የሆኑት መስከረም ማብቂያና ጥቅምት ወራቶች ደግሞ ሰብል የመሰብሰቢያ ወቅቶች ናቸው። ስለዚህ የመኸር ወቅቱ እንዳለቀ እና ክረምቱ ከመግባቱ አስቀድሞ ያለው የህዳር ወር ተመራጭ ሊሆን ችሏል። አሁን ላይ በዓለም ዙሪያ ያሉ ብዙ ሀገራት ምርጫ የሚያካሂዱት በእሁድ ቀን ነው። አሜሪካ ግን ከሁለት መቶ ዓመት በላይ የዘለቀ የምርጫ ባህሏን እንደጠበቀቻለች ይሁን እንጂ አንዳንዶች ከሰኞ እስከ አርብ ስራ ላይ ለሆኑት የዘመናዊ ዓለም አሜሪካውያን ሰራተኛ መደብ እለቱ ምቹ አለመሆኑን በመጥቀስ የምርጫው ቀን የፌዴራል በዓል ሆኖ እንዲመዘገብ እየጠየቁ ነው። ምንም እንኳን አሁን ላይ በግብርናና በከብት ማደለብ ስራ የተሰማሩ አሜሪካውያን ቤተሰቦች ከመላው ሕዝብ ብዛት አኳያ ሁለት ከመቶም ቢሆኑ ዩናይትድ ስቴትስ ግን የህዳር ወር በገባ ከመጀመሪያው ሰኞ ቀጥሎ በሚመጣው ማክሰኞ መሪዎቿን የመምረጥ ባህሏን አስጠብቃ ቀጥላለች። የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የ2024 የዩናይትድ ስቴትስ ምርጫን የተመለከቱ ልዩ ዘገባዎችን ነው። ኢትዮጵያ ነክ እንዲሁም ደግሞ የሀገር ውስጥ ዘገባዎችን ወደ በኋላ ላይ ይዘንላችሁ የምንመለስ ይሆናል። የአሜሪካ ድምጽ ዘጋቢዎች በተለያዩ የሀገሪቱ ክፍል ተሰማርተው ምርጫውም እንደሚመስል ተከታትሏል። የተመልካቾች እንዲሁም ደግሞ የመራጮችንም አስተያየት አሰባስበዋል። ከዛ መካከል ጥቂቶቹን ለመከታተል የመረጥኩት ካማላ ሃሪስን ነው። ህጋዊ የጽንስ ማቋረጥ አገልግሎት የማግኘት መብት ለእኔ በጣም አስፈላጊ ጉዳይ ነው። ሴቶች የጽንስ ማቋረጥ አገልግሎት ማግኘት መቻላቸውና በገዛ ሰውነታቸው ላይ ራሳቸው መወሰናቸው ደህንነታቸው እንዲጠበቅ እንደሚያደርግ አስተውያለሁ። በየቀኑ በስራ ቦታዬ እናቲቷን ለአደጋ የሚያጋልጡ እርግዝናዎችን አያለሁ። ለእነዚህ ሙሉ የሆነ አማራጭ ልንሰጣቸው ይገባል። ከዛ በተጨማሪም ደግሞ የአየር ንብረት ለውጥም ትልቅ ስጋት ነው። ሌላው ደግሞ ትራምፕ እንደ ቤተሰቦቼ ስላሉ ስለ ስደተኞች እና ሌሎች የተጋለጡ የማህበረሰብ አካላት የሚያወራበት መንገድ ለብሱ ፍላጎት እንዳይኖረኝ ያደርገኛል። ትራምፕ የደለሁ ብፍላይ ወገን ብወገን ከትራምፕ ጋር ያለሁት በተለይም እንደ ኤርትራዊ አሜሪካዊ በ2018 ከኢትዮጵያ ጋር የተፈጠረው ሰላም ሰላምና በአሜሪካ ውጭ ጉዳይ ሚኒስቴር የታየው ጥረት ለመጀመሪያ ጊዜ ከእኛ ጋር ቁጭ ብሎ ሲነጋገሩ ያየ ነው ስለነበር እሱን ለመምረጥ ምክንያት ሆኖኛል። በኢኮኖሚውም ያኔ ትንሽ ተንፈስ ብለን ነበር። ካመላም የባይደንን የኢኮኖሚ ፖሊሲ እንደምትቀይር ስላልሰማው እሷን አልደግፍም። ቀደም ብዬ መርጫለው። እርሊ ቦት እንደሚባለው ቀደም ብዬ ነው የመረጥኩት። የምመርጠውም ካሚላ ሀሪስን ነው የመረጥኩት። በሁለት መንገድ ነው የምመርጠው የኢሚግሬሽን ፖሊሲዋን ወደዋለሁን። ኢኮኖሚክ ፖሊሲዋን ብዙዎቹ ባይስማሙ በዛ ቅሬታ የለኝም። ተጨማሪው ነገር ሁል ጊዜ በጣም የምመኘው ለአሜሪካ እና አንድ ቀን ሴት ፕሬዚዳንት እንድትኖር ስለምመኝ ሴት ፕሬዚዳንት እንድናገኝ ብዬ ነው ሀሪስን የመረጥኩት። ተማማቲ ከተማ ኦክላንድ ነዚ ከዓ የኦክላንድ ከተማ ነዋሪ ነኝ። ለተሰጠኝ ዕድል ቪኦኤን አመሰግናለሁ። የዘንድሮን ምርጫ ለመወሰን አስቸጋሪ ነው፣ ብዙ መመራመር ይጠይቃል። ማን ነው የምትመርጠው ላልከኝ ግን ካለፈው ልምድ በመነሳት ትረምፕን ብመርጥ ይሻለኛል ነው ምለው። ሆኖም ግን ሀሳቤ በማንኛውም ሰዓት ሊቀየር ይችላል። በዲሞክራሲ ፓርቲ በኩል አሁን በተለይ በአሁኑ ጊዜ ቫይስ ፕሬዚደንት ካሜላ ሃሪስ በተለያየ ጊዜ ስላላቸው የሚከተሉት ፖሊሲ በሚናገሩበት ጊዜ በተለይ የአነስተኛውና መካከለኛ ኢንካም ላለው የሀገሪቱ ዜጋ በመንግስትም እርዳታ በመሳሰለው ለመደገፍ ኃይለኛ ፍላጎት እንዳላቸው በደም ብዙ ጊዜ የተናገሩት ነገር ነው። አንዱ እሳቸው ላይ የምደግፈው ትልቁ ይሄ ነው። ምርጫው የተመዘገብኩት በኢንዲፔንደንት ነኝ። ኢንዲፔንደንት እዚህ ሀገር አሜሪካን ሀገር ያው እንደምታውቀው ሪፐብሊካን ወይ ዴሞክራት ነው ያለው። ለሁለቱ ካልሆንክ ደግሞ ኢንዲፔንደንት መሆን ትችላለ። ከሁለቱም አፊሊትድ ያልሆነ ብሎ ምርጫ ስላለ ራሴን እንደ ኢንዲፔንደንት አድርጌ ነው ማየው። እና አሁን ባለው ምርጫ ላይ ለምሳሌ በሜሪላንድ ግዛት ውስጥ በተደረገው ምርጫ ዴሞክራቲክ ለሴኔተር ዴሞክራቲ የሆነ ዴሞክራቱን መርጫ አለው። ለሀውስም ዴሞክራቱን መርጫ አለው። ነገር ግን ለፕሬዚዳንትነት በተደረገው የዛሬ ሶስት ሳምንት በሜይል ቮት ማድረግ ስለሚቻል በፖስታ ቤት በኩል ዶናልድ ትራምፕን መርጬ፣ ልክ ያለው ዴሞክራቲክ ፓርቲ ነው መደግፈው። ሁለቱን ያሉትን ካንዲዴት ሳወዳደር፣ በእውቀትም በልምድም ሰውየው ከንግድ በስተቀር ለመንግስት ስራ ወይ ህዝብ አገልጋይ ሆኖ አያውቅም። ካመላ ግን በህዝብ አገልጋይነት ከመጀመሪያው ጀምራ ስትሰራ፣ አሁንም ቫይስ ፕሬዚደንት ሆናም ብዙ እንትን አድርጋለች። ኦፍኮርስ የባይደን ድክመት ነው የሚባል ነገር አለ። ምን ይወዝኖት፣ ባድ ፕሬዚደንት። በተለይ ለእኛ ሀገር ዴሞክራት ብዙ ጥሩ አልሰሩም ብለን እናስባለን። ግን እደዝም ማተር አሁን አንድ ሰው፣ አንድ ሴኔተር ወይ አንድ ፕሬዚደንቱ ብቻ ይደግፈን የሚለወጥ ነገር የለም። በጠቅላላ እኛ ኢትዮጵያኖች እዚህ ያለ ነው ማድረግ ያለብን ሎቢ አድርገን ያለውን ማንኛውንም ገቨርንመንት ይብን። እንደ አጋጣሚ ሪፓብሊካኖች ቢያሸንፉ እነሱ ጋር ጠጋ ብለን ጉዳያችንን ማስረዳት ነው የሚያስፈልገው። እና እኔ በፖሊሲ ነው ማምነው፣ በፖሊሲ ነው ቦት ማድርገው በጎርጎሮሳውያኑ 18ኛው መቶ ክፍለ ዘመን ማብቂያና በ19ኛው መቶ ክፍለ ዘመን አድማጭ ተመልካቾቻችን የአሜሪካ ድምጽ ዘጋቢዎች በተለያዩ የሀገሪቱ ክፍል ተሰማርተው ይህንን ምርጫ በመዘገብ ላይ ይገኛሉ። ሀብታሙ ስዩም ከእነዚህ መካከል አንዱ ነው። የአፍሪካ ቀንድ ዘጋቢ ነው። የሚገኘው በአርሊንግተን ቨርጂኒያ ነው። ሀብታሙ ጤና ስጥልን። እንደምንላሻል። ኤደን እንደምንላቸዋል አድማጮቻችንና ተመልካቾቻችን። እሺ ሀብታሙ፣ እንግዲህ አሁን አንተ የምትገኘው በቨርጂኒያ ግዛት አርሊንግተን ከተማ ውስጥ ባለ የቤተ መጽሐፍት ውስጥ ወይም የድምጽ መስጫ ጣቢያ ውስጥ ነው። እዛ ያለው ድባብ ምን ይመስላል? ኤደን፣ እንግዲህ እኛ እዚህ ከንጋቱ 11 ሰዓት ነበር የተገኘ ነው። ከዛ ሰዓት ጀምሮ በርካታ መራጮች በዚህ ስፍራ ድምፃቸውን ሲሰጡ ውለዋል። እንግዲህ እንደሚታወቀው በዩናይትድ ስቴትስ ሕግ መሰረት ከ45 ገቡ በአማካይ አስር ደቂቃ በሚባል ጊዜ ውስጥ ነው። ድምጻቸውን እየሰጡ ሲወጡ ከተወሰኑት ጋርም ቆይታ ለማድረግ ሞክረናል። ከሞላ ጎደል እጅግ የነቃት የሚታይበት ምርጫ ነው ማለት እንችላለን። እንግዲህ ሀብታሙ እዚህ ዲኤምቪ አካባቢ ወይም ደግሞ በተለምዶ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚባሉት ግዛቶች የተለየ የሚታወቁበት ባህሪ ያላቸው በተለምዶ ዋሽንግተን ዲሲ እና ሜሪላንድ ወደ ዴሞክራት፣ ቨርጂኒያ ደግሞ ወደ ሪፐብሊካን የምታጋድል የሚያጋድሉ ግዛቶች ናቸው ተብሎ ይገመታል። እና እስካሁን ባየኸው መራጮች ድምጽ የሚሰጡባቸው አበይት የሚሏቸው የትኩረት ምንጮቻቸው ወይም ደግሞ የፖሊሲ ትኩረቶቻቸው ምን ይመስላሉ? ትክክልነሽ ኤደን። ብዙ ጊዜ ቨርጂኒያ የቨርጂኒያ ግዛቶች እንዳሉ ይታወቃል። የኖርዘርን እና የዌስተርን ቨርጂኒያ አራት አካባቢ ናቸው የሚኖሩት። ነገር ግን ይሄ ያለንበት የሰሜኑ ቨርጂኒያ ክፍል በሪፐብሊካን ደጋፊነቱ ይታወቃል። እኛ ያለንበት አርሊንግተን የሚባለው ስፍራ ግን ከዲሞክራቶቹ ጋር በጣም የተሳሰረ ነው እና ያነጋገርናቸው አብዛኞቹ ሰዎች ለዲሞክራቱ እጩ ካማላ ሀሪስ ድምጻቸውን ለመስጠት እንደተዘጋጁ ነግረውናል። ዋነኛ ነጥቦች ብለው ደግሞ የሚያነሷቸው ጉዳዮች እነሱ ምንድን ናቸው? ለሴቶችና ለሴቶች የስነ ተዋልዶ ነጻነት ላይ ማተኮር ይፈልጋሉ። ከኑሮ ውድነት፣ ከደቡባዊ ድንበር ጸጥታና ጥበቃ ጋር በተያያዘም ድጋፋቸውን የሚሰጡ ሰዎች አሉ። ስደተኞች ፍሰት ጋር በተያያዘም ደግሞ ሀገሪቱ ውስጥ እየገጠሙ ያሉ ፈተናዎችና ተግዳሮቶችን ሊመልስ የሚችል ዋነኛ እጩ ብለው ለሚያስባቸው ሰዎች ድምጽ ለመስጠት የሚሞክሩ ሰዎች አሉ። እኛ ያነጋገርናቸው እድሜያቸው በወጣትነት ውስጥ የሚገኙ እንዲሁም ደግሞ ከሰማኒያ በላይ እድሜ ያላቸው አዛውንቶችን ለማናገር ሞክረናል። በዚህ በአርሊንግተን አካባቢ አብዛኞቹ ለዲሞክራቷ ካማላ ሀሪስ ነው ድምጻቸውን እየሰጡ የሚገኙት። እንግዲህ በየግዛቶቹ የተለያዩ ሰዎች እንዳሉ ይታወቃል። ግማሹ ለካማላ ሀሪስ የተቀረው ደግሞ ለዶናልድ ትራምፕ በሚሰጡት ድምጽ የሚታወቅ ነው እና በአጠቃላይ እንግዲህ እነሱ ቅድሚያ የሚሰጧቸውን ነጥቦች አጋርተውናል። ጠቅለል ስናደርጋቸው ከኢኮኖሚው፣ ከፖለቲካውና ከማህበራዊ ጉዳዮች ጋር በተያያዙ እየገጠሙ ያሉ ሀገራዊ ችግሮችን ሊቀርፉ ይችላሉ ላሏቸው እጩዎች ድምፃቸውን ሲሰጡ እንደዋሉ ነው የነገሩ። ሀብታሙ፣ እንግዲህ ወደ መጨረሻው ጉዳይ ጥያቄ ከማለፌ በፊት በአንዳንድ ግዛቶች ከፍተኛ የሆነ ዝናብ ዘንቦ የምርጫ መስተጓጎል ወይም ደግሞ የመራጮች ላይ ያንን አይነት ቅሬታ የተፈጥሯዊ ቢሆን ቅሬታዎች ሲያነሱ ተስተውሏል እና እናንተ ጋር ያለው የአየር ንብረቱ ሊሆን ይችላል ወይም ደግሞ የጸጥታ ሁኔታ ምን ይመስላል? እስቲ ስለሱም ትንሽ ነገር ጠቆም ብታደርገኝ። ኤደን እጅግ ብሩህ ቀን ነው ማለት ይቻላል። ዛሬ በዚህ አገር የሙቀት አቆጣጠር ከሰባ ፋራናይት በላይ ይሄ እንግዲህ ሞቅ ያለ የሚባል የአየር ንብረት ነው እየተመዘገበ ያለው። በአየር ንብረት ጉዳይ ላይ ያን ያህል የሚታይ ተግዳሮት የለም። ጥሩና መልካም ቀን ነው ማለት ይቻላል ለመራጮች ወጥተው ዲሞክራሲያዊ መብታቸውን ሀገራዊ መብታቸውን ለመሞከር መልካም ቀን ነው ብዬ አስባለሁ። ትንሽ ግን ነፋስ አለ፣ ከኋላ ላይ እንደምታየው ያን ያህል ግን ምርጫውን የሚያውክ አይመስለኝም። እንግዲህ መልካም የመኸር ቀን ነው ማለት ነው። እስቲ የምርጫው ጣቢያው ዛሬ ምሽትን ሰዓት ላይ ይዘጋል። እንዲሁም ደግሞ የምርጫ ውጤት እንዴት ነው የሚታወቀው? ስለዛ የምትለን ነገር አለ። መልካም እንግዲህ እንደሚታወቀው ዛሬ ምሽት ላይ አብዛኞቹ የምርጫ ጣቢያዎች በመላ ዩናይትድ ስቴትስ ውስጥ ይዘጋሉ። የምርጫ ውጤቱን በተለምዶ የዜና አውታሮች በቅድሜ የተገኙ መረጃዎችን በሚያገኙበት ሂደት ውስጥ አሸናፊው ማን እንደሆነ ገደምዳም የሚሆን ወይም ጠቋሚ መረጃዎችን ማጋራታቸውን ይጀምራሉ ተብሎ ይጠበቃል። ከአመሻሹ ጀምሮ በኦፊሳላዊ ሁኔታ ወይም ደግሞ በሀገሪቱ ውስጥ እውቅና ባላቸው የምርጫ ውጤቶችን ይፋ እንዲያደርጉ በተመረጡ ተቋማት በኩል ግን የተወሰኑ ቀናትን አንዳንድ ጊዜ ደግሞ ሳምንታትን ሊፈጅ ይችላል። በምርጫው ውጤትና በአሰጣጡ ጉዳይ የሚመጡ ክርክሮችና ሙግቶች ካሉ ደግሞ ፍርድ ቤት መሄድም የፍርድ ቤቱን የመጨረሻ መረጃዎችንና ውሳኔ መስማት አስፈላጊ ሊሆን ይችላል ተብሎ ይጠበቃል። እዚህ ያለሁበት አርሊንግተን የሕዝብ ቤተመጻህፍት ግን በዚህ ሀገር አቆጣጠር ከምሽቱ ከምሽቱ አንድ ሰዓት በፊት ባለው ጊዜ ውስጥ የምርጫ አሰጣጡ ስነ ስርዓት ያበቃል ተብሎ ይታሰባል። ውጤቶችን ደግሞ ከነዛ ቀናት ከነዛ ሰዓታት በኋላ ባለው ጊዜ ውስጥ መታወቅና ይፋ መሆን ይጀምራሉ ተብሎ ይጠበቃል። ሀብታሙ ስዩም ከአርሊንግተን ከቨርጂኒያ ግዛት ከአርሊንግተን ከተማ ነው። ለእናንተ የምርጫ ዘገባዎችን ከምርጫ ጣቢያ ሲያደርሳችሁ የቆዩ አድማጭ ተመልካቾቻችን። ሀብታሙ እንግዲህ በጣም ነው የማመሰግነው። ወደ ቀጣይ ዘገባዎች እንሻገር። የምርጫ ዘገባዎቻችን ይቀጥላሉ። ጎይኔት አውራጃ ለምን የአሜሪካ ምርጫ ውጤት ከሚወስኑት ስፍራዎች መካከል አንዷ ሆነች? በደቡብ ምስራቅ አሜሪካ በሕዝብ ስብጥራቸው ከሚታወቁት አውራጃዎች መካከል አንዷ የሆነችውና በጆርጂያ ግዛት የምትገኘው ጎይኔት አውራጃ በአሜሪካ ምርጫ ምሽት ውጤታቸውን አስቀድመው ከሚልኩት አውራጃዎች መካከል አንዷ ናት። የአሜሪካ ድምጽ የሀገር ውስጥ ጉዳይ ዋና ዘጋቢ የሆነው ስቲቭ ሄርመን ወደ ሎረንስ ጆርጂያ ተጉዞ የድምጽ ቆጠራ ሂደቱን ታዝበው ሪፖርቱን ልኳል። እንግዲህ ወልዴ እንደሚከተለው ያቀርበዋል። በአሜሪካ ምርጫ ወደ የትኛውም ፓርቲ ሊያዘነብሉ ከሚችሉት ግዛቶች አንዷ በሆነችው ጆርጂያ የምትገኘው ጎይኔት አውራጃ የምዝገባና የምርጫ ዋና ቢሮ የድምፅ ቆጠራው በመካሄድ ላይ ነው። በፖስታ ቤት የተላኩትን እንዲሁም ከዋናው ምርጫ ቀን በፊት የተሰጡትን ድምፆች ሰራተኞች በመቁጠር ላይ ናቸው። ዛክ ማኒፎልድ የአውራጃው የምርጫ ኃላፊ ናቸው። በቆጠራው ሂደት ሰባ በመቶ የሚሆነው ድምፅ ውጤት በጥቂት ሰዓታት ውስጥ ይታወቃል። ከዛ በኋላ ግን ነገሮች መዘግየት ይጀምራሉ። ከዚያም ውጤቶች አምሽተው መድረስ ይጀምራሉ። የመጀመሪያው የምርጫ ጣቢያ ከምሽቱ ስምንት ሰዓት ተኩል አካባቢ ውጤቱን ይልካል። እናም የመጀመሪያው ስምንት ተኩል ነው የሚደርሰው። በአጠቃላይ አንድ መቶ ሃምሳ ስድስት ጣቢያዎች አሉ። ሁሌም ግን የመጨረሻው ጣቢያ ውጤቱን የሚልከው ወደ አስራ አንድ ተኩል ወይም እኩለ ሌሊት አካባቢ ነው። ጎበናይት አውራጃ የየትኛውም ዘር የበላይነት የሌለባትና ድብልቅ ሰዎች የሚኖሩበት ነው። የትኛውም የዘር ግንድ ያለው ተወላጅ ቁጥር ከነዋሪው ከአንድ ሶስተኛ በላይ ብዛት የለውም። በድጋሚ የምርጫ ኃላፊው ዛክ ማኒፎልድ፣ ብዛት ያላቸው ሂስፓኒክ ነዋሪዎች አሉን። እስያውያንም እንዲሁ፣ ጥቁሮችም በተመሳሳይ ልክ እንደ አሜሪካ ድብልቅ ነው። እና ለዚህ ነው ሰዎች በምርጫው ምሽት የጉወኔት አውራጃን ውጤት የሚጠብቁት። ጉወኔት ልክ ዘመናዊ አሜሪካ ማለት ነች። ከአራት ዓመታት በፊት በነበረው ምርጫ ዲሞክራቱ ጆ ባይደን የጎየነትን አውራጃ በጠባብ ውጤት ልዩነትም ቢሆን ማሸነፋቸው የጆርጂያን ግዛት ብሎም ትራምፕን እንዲያሸንፉ ረድቷቸዋል። የጎየነት አውራጃ ከእንደ አውሮፓን አቆጣጠር 1980 እስከ 2012 ባለው ምርጫ ለሪፐብሊካን ፓርቲ ድምፅ ሰጥቷል። በ2016 በነበረው ምርጫ በጠባብ ውጤት ልዩነትም ቢሆን ለዲሞክራቷ ሂለሪ ክሊንተን ድምፁን ሰጥቷል። በዚያን ዓመት ለፖለቲካው መድረክ አዲስ የነበሩት ዶናልድ ትራምፕ ጆርጂያን አሸንፈዋል። ይህም ፕሬዚዳንታዊ ፉክክሩን ሳይጠበቁ ለማሸነፋቸው ቁልፍ ነበር። ስቲቭ ሄርማን ከጆርጂያ ለላከው ዘገባ እንግዲ ወልደነኝ ዋሽንግተን ዲሲ። ዩናይትድ ስቴትስ ምርጫዋን ከጣልቃ ገቦች ጥቃት ለመጠበቅ ተዘጋጅታለች። በዛሬ ዕለት እየተካሄደ ያለውን ፕሬዝዳንታዊ ምርጫ የሚያበላሽ ተግባር ለመፈጸም የተነሱ ሀገራቶች የድምፅ ቆጠራ ስርዓቱን ሰርስረው በመግባት በተጨባጭ የተቆጠሩ አሀዞችን ለመቀየር ስለማይችሉ በሀሰት የተቀነባበሩ ቪዲዮዎች አሊያም የተሳሳተ መረጃ በማሰራጨት ላይ ለመተማመን ተገደዋል ተባለ። የዩናይትድ ስቴትስ የምርጫ ደህንነት ተቋም ያካሄደውን ግምገማ ጠቅሶ የአሜሪካ ድምጹ የብሔራዊ ጸጥታ ጉዳይ ዘጋቢ ጄፍ ሴልድን ከዩናይትድ ስቴትስ የመከላከያ ሚኒስትር ያጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው ታቀርበዋለች። በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ከዛሬው ከዋናው የምርጫው ቀን አስቀድሞ እስከ ትናንት ሰኞ በነበረው ጊዜ ብቻ ወደ 77 ሚሊዮን የሚገመቱ አሜሪካውያን ድምፃቸውን ሰጥተዋል። እናም በጥሩ ሁኔታ መከናወኑን የዩናይትድ ስቴትስ የኢንተርኔት እና የመሰረተ ልማት ደህንነት ተቋም ዳይሬክተር ጄን ኢስተርሊ ለጋዜጠኞች በሰጡት ቃል አስታውቀዋል። በምርጫው አሰራር ስርዓት ውስጥ ሰርጎ በመግባት ፕሬዚዳንታዊ ምርጫውን በተጨባጭ ለማዛባት የሚችል ተግባር እንደማይፈጸም እተማመናለሁ። ይህንን በታላቅ እርግጠኝነት ለመናገር እችላለሁ። አስከትለውም ከፍተኛ ዝግጅት መደረጉን አመልክተዋል። የምርጫው አፈጻጸም ባለድርሻ ማህበረሰብ ምርጫው ነጻ፣ ደህንነቱ የተጠበቀና ፍትሃዊ ሆኖ እንዲፈጸም ከምንጊዜውም የላቀ ዝግጅት አድርገዋል። የምርጫ ሂደቱን ለማደናቀፍ ሙከራ መደረጉ ግን አልቀረም። ዌብሳይቶችን ማሰናከል እንዲሁም በአንዳንድ ስፍራዎች የድምፅ መስጫ ሳጥኖች ላይ ጥቃት ተፈጽሟል። ይሁን እንጂ ይበልጡን የሚያሳስበው የዩናይትድ ስቴትስ ባለስልጣናት እንደሚሉት በአመዛኙ በኢራን በሩሲያ እና በቻይና እየተቀነባበረ ሆን ተብሎ የሚሰራጨው የተሳሳተ መረጃ ጋጋታ ነው። በእንግሊዝኛ የመጻር ስሙ ሲ አይ ኤስ ኤ ተብሎ የሚጠራው የአሜሪካ የሳይበር ደህንነት ተቋም ከፍተኛ አማካሪ የሆኑት ኬት ኮንሊ እንዲህ ሲሉ ያስረዳሉ። የውጭ ባላንጣዎቻችን የአሜሪካን ዲሞክራሲ ለመጉዳት እና የአሜሪካ ሕዝብ በዲሞክራሲው ላይ ያለውን እምነት ለመሸርሸር በአንድም በሌላም መንገድ መሞከራቸው አይቀርም። ምርጫው ከተጠናቀቀ በኋላም እነዚህ ጥረቶች ተጠናክረው መቀጠላቸው እንደማይቀር የዩናይትድ ስቴትስ ባለስልጣናት ይናገራሉ። አንዱ አላማቸው ሁከት ማነሳሳት ጭምር እንደሚሆንም ነው ባለስልጣናቱ የጠቀሱት። እስካሁን በአካል የደረሱ ጥቃቶች በምርጫ አስፈጻሚ ባለስልጣናት ላይ የደረሱት መሆናቸውንና በምርጫ ጣቢያ ላይ የደረሰ ጥቃት እንደሌለ የጠቆሙት ባለስልጣናቱ በምርጫ ጣቢያ ተገኝተው የሚመርጡ ድምጽ ሰጪዎች ስጋት እንዳይሰማቸው አሳስበዋል። አንዳንዶቹ የተሳሳቱ መረጃዎችና በምርጫው ሂደት ላይ ተጽዕኖ ለማሳደር የሚደረጉ ሙከራዎች ተቀባይ ማጣታቸው የሚያበረታታ እንደሆነ ኮመን ኮዝ የተባለው ከፓርቲ ወገኝተኝነት ነጻ የሆነ ተሟጋጅ ተቋም አባል ሱዛና ጉድማን አመልክተዋል። መራጮች ካሁን ቀደም ባልታየ ከፍተኛ ቁጥር ድምፃቸውን ሊሰጡ እየወጡ መሆናቸውን እያየን ነው። የድምፅ መስጫ ቦታ ሰዓቱንና አጠቃላይ የምርጫ ሂደቱን በሚመለከት ትክክለኛውን መረጃ እያገኙ ነው። እሱንም የሚያገኙት ከምርጫው ባለስልጣናት ነው። የሚሰራጨው የሐሰት መረጃ ሰሚ ጆሮ ያገኘ ግን አይመስለኝም ብለዋል ሱዛና ጉድማን። የሐሰት መረጃ እና የተሳሳተ መረጃ በብዛት እየተዘዋወረ ነው። የሚያምናቸው ያገኙ ግን አይመስለኝም። ይህ በዚህ እንዳለ የክፍለ ግዛቶች የምርጫ ባለስልጣናትን የሚወክሉ ቡድኖች በማናቸውም የምርጫ ጊዜ የኤሌክትሪክ መቋረጥና የምርጫ ሰራተኞች በአጋጣሚ ወደ ስራ ዘግይቶ መግባትን የመሳሰሉ ትናንሽ ችግሮች መከሰታቸው እንደማይቀር በማስታወስ ድምፅ ሰጪዎች እንዳይደናገጡ እያሳሰቡ ነው። አስከትለውም ችግር ቢፈጠር በሚል አማራጭ እቅዶች ስለተሰናዱ አሜሪካውያን ድምፃቸው እንደሚቆጠር ሊተማመኑ ይገባል ብለዋል። የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ጥቅምት 26 2017 ልዩ የዩናይትድ ስቴትስ ምርጫን የተመለከተ ዘገባዎቻችን ነው። ዘገባዎቻችን ይቀጥላሉ። አብራችሁን ስለሆናችሁ እናመሰግናለን። ከመሻገሪያው ሙዚቃ በኋላ ተመልሰን እንመጣለን። ውጭ ሀገር ቤተሰቦች የተወለዱትና በፕሬዝዳንታዊ እጩነት ታሪክ እየሰሩት ካማላ ሀሪስ ይሰኛል የሁለተኛው ዘገባችን። እጅግ የለውጥ አቀንቃኝ ወይም ደግሞ ሊበራል ከሆነና ሰፊ የሕዝብ ስብጥር ካለው የካሊፎርኒያ ግዛት የተነሱት ካማላ ሀሪስ በብርቱ የሕግ አስከባሪነትና ተራማጅ የለውጥ አቀንቃኝነት አልፈው ለዴሞክራቲክ ፓርቲ ፕሬዝዳንታዊ እጩነት በቅተዋል። የአሜሪካ ድምፁ ማት ዲብልስ ከካሊፎርኒያ ኦክላንድ ከተማ የምክትል ፕሬዝዳንት ሀሪስን የፖለቲካ ጉዞዎችን ያስቃኝበትን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች። እናቴ በጣም ጎበዝ፣ ቁመቷ ሜትር ከሃምሳ፣ ጠይም ስትናገር የሀገሯ ቋንቋ ቃና የሚያስታውቅ ሴት ነበረች። እንደ አውሮፓውያን የዘመን አቆጣጠር በ1964 የተወለዱት ካመላ ሐሪስ እድገታቸው በዚህ የተለያዩ ማህበረሰቦች ብዝሃነት ስብጥር ባለው እና ተራማጅ አስተሳሰብ ያላቸው ነዋሪዎች በሚበዙበት የሳን ፍራንሲስኮ ቤይ ኤሪያ በሚባለው አካባቢ ነው። እናታቸው ሻይምላ ጎፓላን ሕንዳዊት ሲሆኑ አባታቸው ዶናልድ ሃሪስ ደግሞ ጃማይካዊ ናቸው። ሁለቱ ጎበዝ ተማሪዎች የተገናኙትም ካሊፎርኒያ ዩኒቨርሲቲ የድህረ ምረቃ ትምህርታቸውን ሊከታተሉ ወደ በርክሊ ከተማ መጥተው ነው። በርክሊ በ1960ዎቹ ለሲቪል መብቶችና ለሰላም በመሟገት የሚደረጉ እንቅስቃሴዎች ማዕከል ነበረች። ካምላ ሃሪስም ወላጆቼ ልጅ ሆኜ በልጆች ማጓጓዣ ጋሪ አድርገው በየሰልፉ ይዘውኝ ይሄዱ እንደነበረ አስታውሳለሁ ብለዋል። ወላጆቻቸው በሺ ዘጠኝ መቶ ሰባ ዓመተ ምሕረት ተለያዩ። እናም እናታቸው ሁለቱን ሴት ልጆቻቸውን ይዘው ፍላትላንድስ በሚባለው የበርክሊ አካባቢ አንዲት ጠባብ አፓርትማ ተከራይተው ገቡ። ኬሮል ፖርተር የካመላ የልጅነት ጓደኛ ናቸው። ታች ሼልተን የህፃናት መዋያ የሚባላለ ከሱ በላይ ያለው ቤት ነበር የሚኖሩት። ሁለት መኝታ ቤት እና አንድ መታጠቢያ ቤት ያለው ቤት ነበራቸው። ኬሮል ፖርተር እና ካምላ ሃሪስ የተዋወቁት የትምህርት ቤት አውቶቡስ ማቆሚያ ቦታ ላይ ነበር። እኛ የበርክሌ የህዝብ ትምህርት ቤቶች በነጮችና ጥቁሮች እንዳይለያዩ ከተደረገ በኋላ በሁለተኛው ዓመት ከገቡት ተማሪዎች መካከል ነበርን። በኋላም ካምላ ሃሪስ ለጥቁሮች የተሻለ የከፍተኛ ትምህርት ዕድል ለመስጠት ከተቋቋሙ ዩኒቨርሲቲዎች አንዱ የሆነው የዋሽንግተን ዲሲው ሃዋርድ ዩኒቨርሲቲ ገብተው ትምህርታቸውን ተከታተሉ። ቀጥለውም በህግ ትምህርት ተመረቁ። በጊዜው ካሊፎርኒያ ውስጥ ጥቁር ወንዶች በብዛት እስር ቤት ይገቡ በነበረበት ወቅት አቃቤ ህግ ሆነው ስራ ጀመሩ። በወቅቱ በአፍሪካውያን አሜሪካውያን ዘንድ በአብዛኛው ባሉታዊ መልኩ የሚታይ የስራ መስክ ነበር ውስጥ ገብታ አሰራሮችን ለመቀየር ፈልጋ ነው። ማለትም ሰዎች የሚከሰሱበትን በስርዓታዊና መዋቅራዊ መሰረት ላይ የተመረኮዘውን አሰራር ገብታ ለመለወጥ ብላ ነው። ካማላ ሃሪስ እንደ አውሮፓውያን የዘመን አቆጣጠር በ2002 ለሳን ፍራንሲስኮ የወረዳ አቃቤ ህግነት ከወቅቱ አቃቢ ህግ ጋር ተወዳደሩ። ዲሞክራት ሴቶች የህዝብ ተመራጭ ስልጣን እንዲይዙ በመርዳት ይሰሩ የነበሩት የፖለቲካ ትግል አቀንቃኟ አንድሪያ ዱ ስቲል እንዲህ ሲሉ ያስታውሷቸዋል። እስከዚያ ጊዜ ድረስ ሴት የወረዳ አቃቢ ሕግ ኑሮ አያውቅም። የማሸነፍ ዕድላቸው ጠባብ ነበር፣ ግን ከመጀመሪያው በጣም ለየት ያሉ ነበሩ። እጅግ ብርቱ በነበረው ፍክክር አሸንፈው ስራቸውን ጀመሩ። የጥፋተኝነት ውሳኔና የስርዓት ቅጣት የሚሰጣቸው ኃይል ተጠቅመው ወንጀል በመፈጸም የተከሰሱ ሰዎች ቁጥር ይጨምር ጀመር። የኃይል አድራጎት በሌለበት ወንጀል ተከስሰው የጥፋተኝነት ውሳኔ ሲሰጣቸው የመጀመሪያ ጊዜያቸው ለሆኑት ደግሞ ባክ ኦን ትራክ ወደ ተባለው ወደ ትክክለኛ አቅጣጫ እንዲመለሱ ለማድረግ ወደ ተቋቋመ የማረሚያ መርሃ ግብር እንዲገቡ ያደርጉ ነበር። እንደ አውሮፓውያን አቆጣጠር በ2010 የካሊፎርኒያ ጠቅላይ አቃቢ ሕግ ሆነው የተመረጡት ሀሪስ በአጭበርባሪ የብድር አሰጣጥ አሰራር የተወነጀሉ ባንኮች ላይ ግፊት በማድረግ 20 ቢሊዮን ዶላር ካሳ ለመክፈል እንዲስማሙ አድርገዋል። ድንበር ተሻጋሪ የሱስ አሰያዥ መድኃኒቶች ንግድና ሕገ ወጥ የሰው ዝውውር የሚያካሂዱ ወንጀለኞችን ተፋልመዋል። ለተመሳሳይ ፆታ ፍቅረኞች የጋብቻ መብት በኩልነት እንዲከበርም ተሟግተዋል። በ2016 የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባል ሆነው ተመረጡ። ፈጥነው ኢሚግሬሽንን፣ የጤና ጥበቃን፣ የወንጀለኛ መቅጫ ህግ መሻሻልን በሚመለከቱ ጉዳዮች ብርቱ ትኩረት ሰጥተው ጠንካራ የሆነ ድምፅ ማሰማቱን ተያያዙት። በምክር ቤቱ በሚከናወኑ የምስክር ቃለ ሰሚ ሸንጎዎች ለሚቀርቡ ተጠያቂዎች በሚሰነዝሯቸው የሰሉ ጥያቄዎቻቸው ከፍተኛ ስልጣን ያላቸውን መሪዎች በተጠያቂነት በመያዝም በሀገር አቀፍ ደረጃ እየታወቁ ሄዱ። ካማላ ሀሪስ እንደ አውሮፓውያን አቆጣጠር በ2020 ለፕሬዝደንትነት በእጩነት ቀርበው ሲወዳደሩ በዘመቻቸው ውስጥ በነበረው የሰራተኞች የተመሰቃቀለ ሁኔታ የተነሳ ዘመቻቸው አቅጣጫ ለመያዝ ችግር አጋጥሞት ነበር። ቀድሞ ረዳታቸው የነበሩት ጊልት ዱራን ይህንን እንደሚከተለው ያስረዳሉ። እንደ እውነቱ ከሆነ በጊዜው ሰራተኞች በብዛት ይለቃሉ፣ እንደገና ሌሎች ይቀጠራሉ። መግባት መውጣት ሆኖ እንደነበር ይወራ ነበር። በዙሪያቸው ጎበዝ ጎበዝ ሰዎች እንዲኖሯቸው ማድረግ አስቸጋሪ ሆኖ እንደነበር እንሰማ ነበር። በዚያ ፕሬዝደንታዊ ምርጫ ጆ ባይደን የፓርቲያቸው እጩ ሆነው ተመረጡ። እናም ካመላ ሃሪስን አብረዋቸው ለምክትል ፕሬዝደንትነት እንዲወዳደሩ መረጧቸው። አሸነፉም። በዚያም ካመላ ሃሪስ ምክትል ፕሬዚደንት በመሆን የመጀመሪያ ሴት ሆኑ። ነጭ ያልሆነ ሰው ለዚህ ስልጣን ሲበቃም ካመላ ሃሪስ የመጀመሪያ ናቸው። በደቡባዊው የዩናይትድ ስቴትስ ድንበር በኩል የሚፈልሱት የውጭ ሀገር ሰዎች ቁጥር በጣም እያሻቀበ የመጣበት ጊዜም ነበር እና ከአካባቢው ሀገሮች መሪዎች ጋር ላለው አለመረጋጋት እና ለድህነቱ መፍትሄ መስጠት ስለሚቻልበት መንገድ መነጋገርን ስራቸው አድርገው ይዘው ቆይተዋል። ይህም ወዲያውኑ ለፖለቲካ ጥቃት ኢላማነት ዳርጓቸዋል። ኬቲ ውልመንት የትረምፕ ደጋፊ ናቸው። ድንበራችንን የማስጠበቅ ኃላፊነት የተሰጠው ለእርሳቸው ነው። ግን እስካሁን አካባቢውን ሄደው አይተው እንደሆነ እንኳን አላውቅም። ካማላ ሃሪስ በምክትል ፕሬዚደንትነት ባሳለፏቸው ዓመታት በዓለም አቀፍ መድረኮች ላይ ሀገራቸውን ተወክለው በመገኘት ድጋፎችን የሚያስተባብሩና ውጥረቶችን የሚያረግቡ ተልእኮችን ይዘው መጓዙን በይበልጥ እየተለማመዱ ሄደዋል። ፊትም ገዳቢ አጥሮችን እየሰበሩና ከተጠበቁት በላይ ልቀው እየተገኙ የፖለቲካ ጉዞ ታሪካቸውን ያጻፉት ካማላ ሀሪስ አሁን ደግሞ በድንገት ከፓርቲያቸው እጩነት ራሳቸውን ባገለሉት በፕሬዝደንት ጆ ባይደን እግር ተተክተው የዲሞክራቲክ ፓርቲያቸው ፕሬዝደንታዊ እጩ ለመሆን በቅተዋል። በመቀጠል ደግሞ የምናልፈው ዶናልድ ትራምፕ ወደ ፕሬዚዳንትነት የተጓዙበትን ያልተለመደ መንገድ ወደምንቃኝበት ዘገባ ነው። የቀድሞ ምናልባትም ደግሞ የመጪው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ክፍፍሉ እየጨመረ ባለበት ሀገር ውስጥ የሪፐብሊካን ፓርቲውን ቅርጽ ለመቀየር የፈጀባቸው ከዘጠኝ ዓመት ከዘጠኝ አመት ያህል ነው። ትራምፕ ወደ ፖለቲካ ስልጣን ለመመለስ በሚያደርጉት ታሪካዊ ሂደት የአሜሪካ ድምጽ ቲና ትሪኒ ተመልክተዋለች። እንግዶልዴ ያቀርበዋል። The Fox News decision desk can now project that former Vice President Joe Biden has been elected president of the United States. በአሜሪካ የሚገኙ የቴሌቪዥን ጣቢያዎች ያለፈው ምርጫ በጆ ባይደን አሸናፊነት መጠናቀቁን ሲያበስሩ ነበር። የሰማ ነው ምርጫው በዚሁ ማብቃት ነበረበት። ነገር ግን በምርጫው መጨረሻ 45ኛው የአሜሪካ ፕሬዚደንት ዶናልድ ትራምፕ መሸነፋቸውን ለመቀበል ዝግጁ አልነበሩም። ህጋዊ ድምፆችን ብትቆጥሩ በቀላሉ አሸናፊ ነኝ። ህጋዊ ያልሆኑ ድምፆች በመቁጠር ምርጫው ሊሰርቁን መሞከር ይችላሉ። እንደ አውሮፓን አቆጣጠር ጥር 6 2001 የአሜሪካ ኮንግረስ አዲስ የተመረጡትን ፕሬዚደንት የማጽደቁን ሂደት እንዲያስቆሙ ትረምፕ ደጋፊዎቻቸውን አነሳሱ። ጠንክረን እንፋለማለን። የማትፋለሙ ከሆነ ሀገር አይኖራችሁም። ውጤቱ በአሜሪካ ከዚህ ቀደም ታስቦ የማያውቅ ነበር። ትራምፕ ለሁለተኛ ጊዜ በኮንግረስ ተከሰሱ። ሁኔታው ምንም ነገር አይሆንም ሲባሉ የመቀበል ልምድ ለሌላቸው ትራምፕ እንግዳ ሆኖ አልታየም። ረስ ቢዩትነር እና ሱዛን ክሬይግ የኒውዮርክ ታይምስ የምርመራ ጋዜጠኞች ናቸው። ላኪ ሉዘር የተሰኘና ትራምፕ ራሳቸውን ቢሊዮነር ያደረጉበትን መንገድ የሚተች መጽሐፍ አሳትመዋል። በቅድሚያ ረስ ቢዩትነር በራሳቸው ማስተዋል ትልቅ መተማመን ያላቸው ግለሰብ ናቸው። ትራምፕ የባለሙያ ምክር እንደማይቀበሉም ረስ ያስረዳሉ። ከሰማኒያዎቹ ጀምሮ በማንኛውም ጉዳይ ላይ ልዩ ልምድና እውቀት ያላቸውን ሰዎች አያምኑም። ባለሙያዎቹ የሚያቀርቡትን ሐሳብ ትተው እርሳቸው በሚፈልጉት መንገድ እንዲሠራ ያደርጋሉ። የትራምፕ ህንጻዎች ስማቸውን በትልቁና በወርቃማ ቀለም የሚያሳዩ ናቸው። ይህም ራሳቸውን ለመሸጥ የሚያደርጉት እንደሆነ ይታመናል። የኒውዮርክ ታይምሷ ሱዛን ክሬግ በአንድ ወቅት ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ ሁለት መቶ ሚሊየን ዶላር ሀብት እንዳላቸው ተናግረዋል። ከ ከአስር አመት በኋላ ስልሳ ደቂቃ ለተሰኘው የሲቢኤስ ቴሌቪዥን በሰጡት ቃለ መጠይቅ ደግሞ ወደ አንድ ቢሊየን ዶላር እንዳደገ ተናግረዋል። ትራምፕ የንግድ ድርድር የሚያውቁ መሆናቸው ትኩረት እንዲያገኝ ያደረጉት ጥረት ስኬታማ ነበር። ስማቸውን ብቻ በመሸጥ በሚሊዮን የሚቆጠር ዶላር አግኝተዋል። ከስኬቱ ጀርባ ግን ብዙ ችግር ውስጥም ገብተዋል። ኩባንያዎቻቸው ስድስት ጊዜ መክሰራቸውን ለመንግሥት ሪፖርት አድርገዋል። የቁማር መጫወቻ ካሲኖዎቻቸው ከስረው ተዘግተዋል። ትራምፕ ዲ አፐረንትስ በተሰኘው የቴሌቪዥን ፕሮግራማቸው ማገገም ቻሉ። ክብራትና ክብራን ለአሜሪካ ፕሬዚዳንትነት እንደምወዳደር በይፋ አስታውቃለሁ። ሀገራችን መልሰን ታላቅ እናደርጋለን። ፀፀት የማይሰማቸውና ቃላቸውን የማይመርጡት ትረምፕ አስተሳሰባቸው ሰዎችን ለሁለት የሚከፍልና ብሔራዊ ስሜት ያላቸው ናቸው። ትረምፕ ፍልሰተኞችን በተመለከተ ከተናገሩት ሜክሲኮ ሰዎቿን ወደዚህ ስትልክ መልካም የሆኑትን ሰዎች አይደለም የምትልከው። አደንዛዥ ዕፅ ያስገባሉ። ወንጀለኞችና አስገዶ ደፋሮች ናቸው ይመስለኛል። አንዳንዶች ደግሞ መልካም ሰዎች ናቸው። ትራምፕ ፕሬዚዳንት በነበሩበት ወቅት ሶስት የጠቅላይ ፍርድ ቤት ዳኞችን ሾመዋል። እነዚህ ዳኞችም በፌዴራል ደረጃ የነበረውን ጽንስ የማስወረድ መብት እንዲሻረርተዋል። በአሜሪካ የሞቱት ሰዎች ቁጥር አሁን ከ150 ሺ አልፏል። የሲኤንኤኑ ወልፍ ብሊትሰር ነበር። በኮሮና ወረርሽኝ ወቅት በእንደ አውሮፓን አቆጣጠር 2020 መጀመሪያ ላይ የነበረው የኮሮና ወረርሽኝ ትረምፕን እንደ መሪ የፈተነ ነበር። ሕይወት አድን ክትባት በአስቸኳይ እንዲበለጽግ ስግ አደረጉ። ግን ደግሞ የሳይንስ ሰዎች ዕቃ አንጥቶ የሚያጥበውን ፈሳሽ ቫይረሱን ለመግደር ለክትባትነት ቢያጠኑት የሚል ሐሳብ አቀረቡ። ዘጠኝ ሚሊዮን አሜሪካውያን በበሽታው በተያያዙበትና ከ230 ሺህ በላይ በሞቱበት ወቅት በተደረገው ምርጫ አሜሪካ ጆ ባይደንን ለፕሬዚደንትነት መረጠች። ከሥልጣን ስንብት ማግስት ትራምፕ በርካታ የወንጀል ክስ ቀረበባቸው። በፍርድ ቤት ጥፋተኛ የተባሉ የመጀመሪያው የቀድሞ ፕሬዝደንት ሆኑ። ነገር ግን ከመቼውም ጊዜ በበለጠ በሕዝብ ዘንድ ታወቁ። በዚህ ዓመት ከሁለት የግድያ ሙከራዎች ማምለጣቸው ከደጋፊዎቻቸው ጋር ይበልጥ አቀራረባቸው። የፔንስልቬንያዋ ፓም ስሚዝ ከእነዚህ አንዱ ናቸው አምላክ ለትራምፕ ያሰበው ነገር አለ። ለአንዳች አይነት አላማና ምክንያትን ምክንያት ነው የተረፉት። ተስፋ አለኝ ይህም አርባ ሰባተኛው የአሜሪካ ፕሬዝዳንት ለመሆን ነው። ዶናልድ ትራምፕ ወደ ፖለቲካው መስክ ብቅ ካሉ በኋላ የአገሪቱ ፖለቲካ ተቀይሯል። ዲ አርት ኦፍ ዘ ካምባክ የሚለውንና ከወደቁበት ስለ መነሳት የሚተርከውን መጽሐፍ ከሌላ ጸሐፊ ጋር በጋራ ያሳተሙት ትራምፕ አሁን ደግሞ ምናልባትም ወዳለሙት ሁኔታ ተመልሶ የመምጣትን ትልቅ የአሜሪካ ታሪክ እየጻፉ ይሆናል። ቲና ትሪን ለላከችው ዘገባ እንግዶል ነኝ። ዋሽንግተን ዲሲ። አሜሪካ በአፍሪካ ቀንድና በቀይ ባህር ላይ ባላት ጂኦ ፖለቲካዊ ትኩረት መጪው የአሜሪካ ፕሬዝዳንት ግንኙነት ለመመስረት አዲስ እይታ ይዞ መቅረብ እንዳለበት አፍሪካዊ ተንታኞች ይመክራሉ። ባህሩን ማሩፍና ዮናታን ዘብዴስ የተሰናዳው ዘገባ ተከታዩ ነው። በሱዳን ና በኢትዮጵያ የእርስ በእርስ ጦርነቱ እንደ ቀጠለ ነው። ሶማሊያና ኢትዮጵያ ደግሞ ከረር ያለ ዲፕሎማሲያዊ ውዝግብ ውስጥ ገብተዋል። በኤደን ባህረ ስላጤ የሁቲ አማጽያን አልፎ አልፎ ጥቃት በማድረስ ላይ ናቸው። ሱዳንን በተመለከተ የአሜሪካው ፕሬዝደንት ጆ ባይደን በቅርቡ በተደረገው የትምህርት ጠቅላላ ጉባኤ ላይ ሲናገሩ ተፋላሚ ወገኖች ሀገራቸውን እያወደመ ያለውን ጦርነት እንዲያቆሙ ጠይቀዋል። እየተባባሰ ያለው የሰብአዊ ሁኔታ በዛች ሀገር ስምንት ሚሊዮን ሰዎችን ለረሃብ አደጋ እንዳጋለጠ ባይደን ጨምረው ተናግረዋል። ዓለም ጄኔራሎችን ማስታጠቅ ማቆም አለባት አገራቸውን ከማውደም እንዲታቀቡ በአንድ ድምፅ ልትነግራቸው ይገባል። ለሱዳን ሕዝብ የሚላከውን እርዳታ ከማደናቀፍ ሊታቀቡ ይገባል። ይህን ጦርነት አሁኑን አስቁሙ። በህወሓትና በኢትዮጵያ መንግስት መካከል ፕሪቶሪያ ላይ ከሁለት ዓመታት በፊት የተፈረመው የሰላም ስምምነት ተግባራዊ እንዲሆን ግፊት ለማድረግ አሜሪካ በቅርቡ የቀጠናውን ልዩ መልእክተኛ ማይክ ሀመር ወደ ኢትዮጵያ ልካለች። ሶማሊያን በተመለከተ ደግሞ ሉዓላዊነቷ እንዲከበር አጽንኦት በመስጠት ኢትዮጵያና ሶማሊያ ዲፕሎማሲያዊ ልዩነታቸውን በውይይት እንዲፈቱ ጠይቃለች። መልሰው ደጀኔ ጀኔ በሐዋሳ ዩኒቨርሲቲ የልማት የጋዜጠኝነትና ተግባቦት ክፍል ተባባሪ ፕሮፌሰር ናቸው። እርሳቸው እንደሚሉት በአሜሪካ የትኛውም እጩው ፕሬዝደንት ሆኖ ይመረጥ፣ አፍሪካ ቁልፍ አጋር መሆኗ ይቀጥላል። አፍሪካ በቀይ ባህር ጂኦፖለቲካ በርካታ መንግስታትና ከመንግስታት ውጭ ያሉ ኃይሎች እንዲሁም በየመን የሁቲ አማጽያን ሁኔታን ጨምሮ የባህር ላይ ጠላፊዎች እንዲሁም ለአሜሪካ የውጭ ጉዳይ ልዩ ትኩረት የሚሰጣት ኢራን ጭምር የገባችበት ስለሆነ አፍሪካ እጅግ ትኩረት የሚደረግባት ነች። በምርጫው ማንም ያሸንፍ አፍሪካ በውጭ ጉዳይ ይሁን በዲፕሎማሲያዊ ግንኙነት ረገድና ባላት የሰው ኃይልና ና የተፈጥሮ ሀብት ምክንያት ትኩረት የሚሰጣት ነች። መልሰው ደጀኔ እንደሚያምኑት የአፍሪካ ቀንድና የቀይ ባህር ጉዳይ የአፍሪካ ቀንድ ሀገራትና ብሎም የአፍሪካ ጉዳይ ብቻ ሳይሆን ተመድንና ሌሎችንም ወገኖች ጨምሮ አሜሪካም የሚመለከታት ጉዳይ ነው። በአፍሪካ ቀንድ በሶማሊያና በኢትዮጵያ መካከል የሚታየው ውጥረት እንዲሁም የቀይ ባህር ፖለቲካ በምጪው የአሜሪካ ፕሬዝደንት አጀንዳ ላይ ቀዳሚው ጉዳይ መሆን አለበትም ይላሉ። በእኔ አስተያየት በዲፕሎማሲም ይሁን በፖለቲካ ለአሜሪካም ሆነ ለአውሮፓ ንግድ መተላለፊያ አስፈላጊ ለሆነው የቀይ ባህር ኮሪደር መጪው አዲስ የአሜሪካ አስተዳደር ልዩ ትኩረት የሚሰጠው ነው። ሶማሊያዊ ምሁርና የዓለም አቀፍ ጉዳይ ተንታኝ ዳሂር ጅብሪል እንደሚሉት ደግሞ ቀጣዩ የአሜሪካ ፕሬዝደንት አፍሪካ ቀንድን በተመለከተ ሁሉንም የሚያካትት አሰራር መከተል አለበት ወይም አለባት። The United States should prioritize diplomatic አሜሪካ ውጥረቱን ለማርገብ ኢትዮጵያ፣ ግብፅ፣ ሶማሊያ፣ ቱርክ፣ የተባበሩት አረብ ኤሚሬትስ ና ኤርትራን አንድ ላይ በማምጣት ዲፕሎማሲያዊ ንግግርን ማስቀደም አለባት። በኢትዮጵያ ባለው የውስጥ ግጭትና በሶማሊያ ሉዓላዊነት ላይ የተፈጸመውን ጥሰት እንዲሁም የአባይን ወንዝ ውዝግብ በተመለከተ ትኩረት አድርጋ ገለልተኛ ሆና ንግግር እንዲደረግና የሰላም ስምምነቶች እንዲፈጸሙ ማድረግ ላይ ማተኮር አለባት። ጅብሪል፣ በተጨማሪ እንዳሉት ቀጠናዊ ውዝግቦችን ለመፍታት እና አካባቢዊ መፍትሄ ለመስጠት እንዲቻል ቀጠናዊ ተቋሞችን ማጠናከር እንዲሁም የቴክኒክና የገንዘብ ድጋፍ ማድረግም ትኩረት ሊሰጠው ይገባል። ቀይ ባህር ለዓለም ንግድ ያለው አበርክቶ ከፍተኛ ስለሆነ በባህሩ ላይ ደህንነት እንዲጠበቅ አሜሪካ በአፍሪካና በመካከለኛው ምስራቅ አገራት መካከል ትብብር እንዲኖር ማበረታታት አለባት። ይህም በጋራ ባህሩን መቃኘት፣ የባህር ላይ ጠላፊዎችን መከላከል፣ ህገወጥ ማስተላለፊያ የባህር ላይ መስመሮችን መቆጣጠር ይጨምራል። ከአፍሪካ ሀገራት ጋር የሚኖረውን ግንኙነት በአዲስ መልክ ለመጀመር አዲሱ ፕሬዝደንት ከእርዳታ ባለፈ የጋራ ጠቀሜታ ያለው ኢኮኖሚያዊ ትብብር ላይ ቢያተኩር ወይም ብታተኩር ሲሉ ጅብሪል ተናግረዋል። መልሰው በበኩላቸው ዲሞክራት የሚመረጥ ሪፐብሊካን የአሜሪካንን ጥቅም ማስጠበቅን በተመለከተ ልዩነት እንደማይኖር ተናግረዋል። የአሜሪካንም ሆነ የአፍሪካን ህዝብ ፍላጎት ለማስጠበቅ ተግባራዊ መሆን የሚችል ዲፕሎማሲያዊ የአመራር ዘይቤ ያስፈልጋልም ብለዋል። ፖለቲካ በአንድ ወገን ሆነህ የምትሰራው አይደለም። የራስህ ፍላጎት ይኖረሃል። ነገር ግን በዲፕሎማሲም ሆነ በዓለም አቀፍ ግንኙነት ውጤታማ ለመሆን እንደ ተመራማሪነቴ ሳየው በሁለቱም አቅጣጫ እንደሚያስኬድ መንገድ ነው። እናም የሚቀጥለው የአሜሪካ አስተዳደር መልካም ግንኙነት ለመቀጠል ከአፍሪካ ጋር የሚኖረውን ግንኙነት በተመለከተ በሚገባ ማሰብ አለበት። ዘመዱ ደምስስ በሐዋሳ ዩኒቨርሲቲ የሥነ ጽሑፍና ቋንቋ ክፍል ረዳት ፕሮፌሰር ናቸው። አሜሪካና አፍሪካ ረጅም ታሪክ ያለው ዲፕሎማሲያዊና ሌሎችም ግንኙነቶች እንዳሏቸው አስታውሰው ከቅራኔ ነፃ የሆነ ዲፕሎማሲያዊ ግንኙነት እንዲኖር ጥሪ አድርገዋል። በአፍሪካና በአሜሪካ መካከል መልካም የሆነ ዲፕሎማሲያዊ ግንኙነት እንዲኖር ሁኔታዎችን እንደገና መከለስ ያስፈልጋል። ውይይት ደግሞ እድል ሊሰጠው ይገባል። በዩክሬንና በሩሲያ መካከል እንዲሁም በጋዛና በመካከለኛው ምስራቅ ያሉ ጦርነቶች እና በአፍሪካም እየተካሄዱ ባሉ ግጭቶች ምክንያት ዓለም ትልቅ ፈተና እንደገጠማት አቶ ዘመዱ ደምስስ አውስተዋል። የትኛውም እጩ ፕሬዝደንት ቢሆን በመላው ዓለም ለሚታዩ ጦርነቶች መፍትሄ ያመጣሉ ብዬ ተስፋ አደርጋለሁ። በዓለም ትልቅ ተጽዕኖ ያላትን አገር ለመምራት ሁለት ለየት ያሉ እጩዎች በመቅረባቸው ነገ የሚካሄደውን የአሜሪካ ምርጫ ልዩ ያደርገዋል። የተከበራችሁ አድማጭ ተመልካቾቻችን የዩናይትድ ስቴትስ ልዩ የምርጫ ዘገባዎችን ነው ስናደርሳችሁ የቆየ ነው ወደ ሀገር ውስጥ ጉዳዮች ደግሞ እንለፍ በሰሜን ሸዋ ዞን የወጫሌ ወረዳ አስተዳዳሪን ጨምሮ አርባ ስምንት ሰዎች መገደላቸውን ኢሰመኮ አስታወቀ። በኦሮሚያ ክልል ሰሜን ሸዋ ዞን ወጫሌ ወረዳ በልዩ ስሙ ካራ ተብሎ በሚታወቅ አካባቢ የኦሮሞ ነፃነት ሰራዊት ታጣቂዎች ጥቅምት ሀያ ሁለት ቀን ሁለት ሺ አስራ ሰባት አመተ ምረት በፈጸሙት ጥቃት የወረዳውን አስተዳዳሪ እንዲሁም ደግሞ የአካባቢው ሚሊሻዎችና ፖሊሶችን ጨምሮ አርባ ስምንት ሰዎች መግደላቸውን ነው ኢሰመኮ ያስታወቀው። ፀሐይ ዳምጠው ዘገባላት በኦሮሚያ ክልል ሰሜን ሸዋ ዞን ወጫሌ ወረዳ በልዩ ስሙ ካራ ተብሎ በሚታወቅ አካባቢ የኦሮሞ ነጻነት ሰራዊት ታጣቂዎች ጥቅምት 22 ቀን 2017 ዓ ም በፈጸሙት ጥቃት የወረዳውን አስተዳዳሪ እንደዚሁም የአካባቢ ፖሊሶችና ምልሻዎች መገደላቸውን የገለጹት ነዋሪዎችና የቤተሰብ አባላት ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽንም መረጃው እንደደረሰው አረጋግጠዋል። የኮሚሽኑ የጅማ ቅርንጫፍ ኃላፊ አቶ በዳ ሳለሜሳ ዛሬ ለአሜሪካ ድምጽ ተከታዩ ምላሽ ሰጥተዋል። እንግዲህ በአይነቱ ደረስ የተባለው ጥቃት መሰረት አድርጎ የደረሱ ጉዳቶች ሚዲያ ላይ ሲመላለሱ ነበረ። ያንን መረጃ መሰረት በማድረግ በአካባቢው ላይ ምን ተፈጠረ የምለውን ለማረጋገጥ መረጃዎችን ስንሰበስብ ነበረ። በሰበሰብነው መረጃ መሰረት የወረዳውን ዋና አስተዳዳሪ ጨምሮ ሚሊሾች፣ የፖሊስን ያሉበት አካላት አርባ ስምንት ሰዎች ላይ ግድያ መፈጸሙን መረጃ ሰብስበናል። እንግዲህ አርባ ስምንቱ ሲቪሊያን ናቸው ወይስ የታጠቁ ናቸው የምለውን ነገር በደንብ አላጣራንም። ችግሩ መፈጠሩም በደንብ አረጋግጠናል። ከአካባቢ ማህበረሰብ አርባትነታዎች መሞታቸውንም አረጋግጠናል። ከዛ በኋላ እንግዲህ ከማህበረሰቡ ሌሎትን ጥቆማ ክሬን ያነሱ እንደዚህ ማድረግ አግባብነት የለም በሚል ጥቃት በፈጸሙ ቡድኖች ድጋሜ ሲቪሊያን ታግቶ ወደ በረሃ መወሰዳቸውን ነው የሰማ ነው። እነዚህ ማናቸው ስንት ናቸው የምለውን ነገር በሂደት የምናጣራ ይሆናል ማለት ነው። አቶ በዳሳ አክሎም እየተስፋፉ የመጡ ግጭቶች የሰብአዊ መብቶች ጥሰቶችን ያስከተሉ ነው በማለት መንግስትም ሆነ ታጣቂው ቡድን ችግሮችና አለመግባባቶችን በሰላማዊ መንገድ እንዲፈቱ ጥሪ አቅርበዋል። የተገደሉትና ከአንድ ሳምንት በፊት በዝውውር የወጫሌ ወረዳ አስተዳዳሪ ተደርገው የነበሩት አቶ ንጉሴ ኮሩ ታናሽ ወንድም አቶ ሞሳ ኮሩ ወንድማቸው የተገደሉበትን ክስተት አስረድቷል። ጥቅምት ሀያ ሁለት ቀን ሁለት ሺ አስራ ሰባት ዓመተ ምህረት ጠዋት አስራ ሁለት ሰዓት አካባቢ ላይ ነው ጥቃቱ የደረሰባቸው ጥቃቱ የደረሰባቸው በወረዳው ልዩ ቦታ ካራ ቆሬ ተብሎ የሚጠራ ቦታ ሲሆን በታጠቁ ኃይሎች ናቸው የተገደሉት። ጥቅምት 21 ቀን 2017 ዓ.ም ሌሊት ላይ በመንግሥት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ካራ በምትባል አካባቢ ላይ ውጊያ ነበር። በዚህም ተጨማሪ የመንግስት ኃይል እንዲወሰድ ተጠይቆ ሚሊሻዎችና ፖሊሶችን ይዘው ሲሄድ ነበር የሞቱት። እኔ ከሞተ በኋላ ነው በሙከጡሬ ሆስፒታል ውስጥ የደረስኩበት። ያሳዝናል። የሶስት ልጆች አባት ነው። ኖርዌይና አፍሪካ ውስጥ እንደሚኖሩ የገለጹት የኦሮሞ ነጻነት ሰራዊት አማካሪ መሆናቸውን የተናገሩት አቶ ጅሬኛ ጉደታ ተከታዩ ምላሽ ሰጥተዋል። በአካባቢው ውጊያ ነበር። ከውጊያው በኋላ ደግሞ ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላችሁ ያሉትን ሰላማዊ ሰዎችን ለማሰቃየት በወጡት ላይ የኦሮሞ ነጻነት ሰራዊት እርምጃ እንደወሰደባቸው መረጃ አለን። የወረዳው አስተዳዳሪ ይሁን ሌሎች የምለው ለይቼ አላረጋገጥኩም፣ ግን እርምጃ ተወስደዋል። በኦሮሚያ ክልል ሰሜን ሸዋ ዞን ወጫሌ ወረዳ በልዩ ስሙ ካራ ተብሎ በምታወቅ አካባቢ የኦሮሞ ነጻነት ሰራዊት ታጣቂዎች ጥቅምት 22 ቀን 2017 ዓ ም በፈጸሙት ጥቃት የወረዳውን አስተዳዳሪ እንደዚሁም የአካባቢውን ምልሻዎችና ፖሊሶች ጨምሮ 48 ሰዎች ስለመገደላቸው የወጣው መረጃ በተመለከተ ከሰሜን ሸዋ ዞን ከወጫሌ ወረዳና ከክልሉ ባለስልጣናት ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ነገር ግን የሰሜን ሸዋ ዞን ብልጽግና ፓርቲና የአለልቱ ወረዳ አስተዳዳሪ ኮሚኒኬሽን ጽህፈት ቤት በእለቱ በፌስቡክ ገጻቸው ላይ አስተዳዳሪው በኦሮሞ ነጻነት ሰራዊት እንደተገደሉ መግለጻቸው ይታወሳል። ተገደሉ ስለተባሉት ሌሎች ሰዎች ግን ያሉት ነገር የለም። ለአሜሪካ ድምጽ ጸሐይ ዳምጠው ከአዲስ አበባ። በኦሮሚያ ክልላዊ መንግስት ሰሜን ሸዋ ዞን ደራ ወረዳ ከሳምንታት በፊት በታጣቂዎች ታግቶ የነበሩ የተባሉ የሃይማኖት አባት ወይም ኢማም መገደላቸው ተነገረ። ገልሞ ዳዊት ተጨማሪ ያለው የደራ ወረዳ ነዋሪ የሆኑትና በወረዳው አለ ባሉት የጸጥታ ችግር ስማቸው እንዲጠቀስ ያልፈለጉ ነዋሪ በደራ ወረዳ አረቦ ቀበሌ በሼክ አረቡ መስጂድ ማም ላይ ተፈጽመዋል ስለተባለው ግድያ እንደሚከተለው አብራርተዋል። ድራን ድርሴ ሀዳ መና ሳንለ ሳንለ ሄዳ ቀበተኒ ከንደማኒ በመጀመሪያ ባለቤታቸውና እሳቸውን ነበር ይዟቸው የሄዱትም። ከዛ ይለቀቃሉ የሚል ነገር ነበር ስንሰማ ነበረው። ነገር ግን በኋላ ላይ እሳቸው ተገድለው ባለቤታቸው ተለቀም ወደ ቤት እንደተመለሰች ሰማን። ሲያግታቸው ከቤት ነው የወሰዷቸውም፣ ከተወሰዱም ቆይተዋል። ወር ሊሆን ይችላል። መሞታቸውን መርደው ሁለት ወይም ሶስት ቀን ቆይቶ ነው የሰማነው። እናም መቼ እንደተገደሉም በውኑ ማወቅ አዳጋች ነው። እኚሁ የድራ ወረዳ ነዋሪ ተገደሉ የተባሉት ጢማም ባለፈው ሐሙስ ጥቅምት 21 ቀን 2017 ዓ ምት በዛው ድራ ወረዳ አረቦ ቀበሌ ስራ ተቀብራቸው መፈጸሙንም ተናግረዋል። ሰርካፍዚ ከነ ለምን ፍለቴ ወራና ደብለ ሰባ ሰው መቶ ኦሮሞ ወረ ጀረሜ እዶ ሰነሶቻ ጅሩዳ ይህንን እርምጃ የወሰዱት በአካባቢው የሚንቀሳቀሱት የኦሮሞ ነጻነት ሰራዊት አባላት ናቸው። አስክሬናቸውንም እኙ ታጣቂዎች ናቸው መጥሰው ወስደው እንዲቀብሩ ለቤተሰብ የገለጹት። የአሜሪካ ድምፅ የሃይማኖት አባቱ ግድያን ያስከተለው ምክንያትና መንስኤዎች ከቤተሰቦችና ቅርብ ዘመዶቹ ለማጣራት ያደረገው ተደጋጋሚ ሙከራ አልተሳካም። በወቅቱ በመስክ ስራ ላይ እንደነበሩ የገለጹት የድራ ወረዳ ኃላፊ አቶ ከፍ ያለው አድረይ እማሙ በመገደላቸውን ለአሜሪካ ድምፅ አረጋግጠዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ቢሮ ኃላፊ አቶ በዳስ አለሜሳም ኮሚሽኑ ስለ ግድያው መረጃ እንዳለው ገልጸዋል። ዘገናዛት ወደ ፈነው ቀም ነገሩ ናኑ ያው አና ደራሴ ፈትድ ይመራወት ዳ በዚህ ላይ መረጃ አለን። በዳራ ወረዳ የተፈጸመ ግድያ ነው። በአካባቢው የስልክ አገልግሎት ስለሌለም ይበልጥ ማጣራት አልቻልንም እንጂ መረጃው አለን። ስለ አረቡ መስጂድ ኢማም ግድያም በተመለከተ ከኦሮሞ ነጻነት ሰራዊት አካላት ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ጉዳዮች ምክር ቤት ማብራሪያ ለማግኘት ያደረግነው ተደጋጋሚ ሙከራ ሳይሳካ ቀርቷል። ለአሜሪካ ድምጽ ገልሙዳዊት ከአዲስ አበባ። ለምሽቱ የያዝናቸው የሀገር ውስጥ ዘገባዎች እነዚህ ነበሩ። ቀሪዎቹን በዌብሳይታችን ላይ ቪኦኤ አማርኛ ላይ ገብታችሁ እንድትከታተሉ እንጋብዛለን። የምርጫ ጉዳዮችን በድጋሚ ያሉበትን ሁኔታ ልታጋራን ስመኝሽ የቆየ እዚህ ስቱዲዮ አጠገቢ ትገኛለች። ስመኝሽ እንግዲህ እስካሁን ድረስ ባለው ሁኔታ ማን እየመራ እንዳለ ጠቋሚ ነገሮች አሉ፣ ያለው ሁኔታ ምን ይመስላል? እንግዲህ ቀደም ብለን እንደጠቀስ ነው ይህን የዘንድሮ አሜሪካ ምርጫ ታሪካዊ ከሚያደርጉበት ጉዳዮች አንዱ እጮቹ ያላቸው ተቀራራቢ ውጤት ነው። ስለዚህ እንደ ምናልባት በተለምዶ ዲሞክራትን በመምረጥ ወይም ሪፐብሊካንን በመምረጥ የሚታወቁ ግዛቶች ውስጥ ካልሆነ በስተቀረ በአንዳንድ ስዊንግ ስቴት በሚባሉ ወይም ደግሞ በተለያየ ጊዜ የተለያዩ ፓርቲዎችን በመምረጥ በሚታወቁ ግዛቶች ግን ማን ዋይት ሀውስን ሊቆጣጠር እንደሚችል ለመለየት በጣም አስቸጋሪና በጣም ከፍተኛ ትንቅንቅ እየተካሄደና ያለው። ስለዚህ ሀብታሙ ባልደረባችን ቀደም ሲል እንደገለጸው ምናልባት ዛሬም ምናልባት ነገም፣ ወይም በአንድ ሳምንት ውስጥም ውጤቱ ላይ ይታወቅ ይችላል። እንደው የመራጭ አስተያየት መመዘኛዎቹ እስካሁን የጠቆሙት ነገር የለም። እንግዲህ በተለምዶ ሚዲያዎች ትንበያዎችን ያወጣሉ። የተለያዩ ሚዲያዎች እና እነሱ ለምሳሌ በአንዳንድ ይሄ በተለምዶ የተለያዩ ፓርቲዎችን በሚመርጡ ስዊንግ ስቴት በሚባሉት ግዛቶች ውስጥ ማን እየመራ ነው የሚለውን ሊያወጡ ሞክረዋል። ግልጽ የሆነ ወይም ወጥ የሆነ ውጤት ግን እስካሁን ድረስ ቁርጥ ያለ ነገር የለም። እስኪ እንግዲህ ደግሞ በጣም ዋዣቂ የሚባሉ ወይም ደግሞ ስዊንግ ስቴት ተብለው የሚጠሩ ና ለምርጫው ወሳኝ የሆኑ ግዛቶች አሉ። ስለ እነሱ ስምትኝ ነገር አለ። አሁን ያሉበት ሁኔታ ምን ይመስላል? እንግዲህ እነዚህ ግዛቶች አሪዞና፣ ጆርጂያ፣ ሚችገን፣ ኔቫዳ፣ ሰሜን ካሮላይና፣ ፔንስልቫኒያ ና ዊስኮንሰን ናቸው። እነዚህ ሰባት ግዛቶች እንግዲህ በዚህ ምርጫ ውጤት ከፍተኛ ሚና አላቸው። እስካሁን የተሰበሰቡ ህዝብ አስተያየቶች ወይም ደግሞ ቅድም እንዳልኩሽ የሚዲያ ትንበያዎች እንደሚያሳዩት ውጤቶቹ በጣም ተቀራራቢ መሆናቸውንና ና አንዳንድ ጊዜ ደግሞ ተለዋዋጭ የሆኑ ውጤቶችንም ያወጣሉ። እንደሁን እንደ ምሳሌ እንድጠቅስልሽ የኤቢሲ የዜና ማሰራጫ ለምሳሌ ትራምፕ ከሰባቱ በአምስቱ አሸንፈዋል የሚል አውጥቷል። ዋሽንግተን ፖስት ደግሞ በአራቱ ሀሪስ እንዳሸነፉ ነው የሚያመለክተው። ስለዚህ የተለያዩ ውጤቶችን ነው ይፋ እያደረጉ ያሉት ግን ደግሞ በትክክል ማን እየመራም እንደሆነ እያሸነፈም እንደሆነ እስካሁን የታወቀ ነገር የለም። የተከበራችሁ አድማጭ ተመልካቾቻችን፣ እንግዲህ ለምርጫ የዩናይትድ ስቴትስ ምርጫን በተመለከተ የምሽቱ የያዝነው ዘገባ እዚህ ላይ ተጠናቋል። ለየት ባለ የምርጫ ዘገባ ደግሞ ወደ በኋላ ወይም ደግሞ በኢትዮጵያ እሳት አቆጣጠር ንጋት ላይ የምንጠብቃችሁ ይሆናል። ተከታተሉን ዘንድ እንጋብዛለን። ሳስተናግዳችሁ የቆየውት ወት ኤደን ገርመው፣ ዋና አዘጋጇ ጽዮን ግርማ፣ እንዲሁም ደግሞ ኤልያስ አስማረ ስርጭቱን በመቆጣጠር ከባልደረባ ስመኝሽ የቆየና እንዲሁም በተለያዩ ግዛቶች ስርጭታችን የተስተካከለ እንዲሆን በስምሪት ላይ ካሉት ባልደረቦች Ja katsotaan,